ታዋቂውና ዝነኛው ቲኪን ያፋኮሊ ምዕራብ አፍሪካ ባለፉት ጥቂት ዓመታት ካፈራቻቸው ድምፃዊ ተጫዋቾች መካከል እሱ አንደኛው ነው። እንደ ፈለጋችሁትና እንደ ተመቻችሁ በእኛ ላይ ቀልዱ ይላል። ግድ የለም አሹፉብን ብሎም ተጫዋቹ ይጣራል። ቀጥሎም እዚያው ላይ ፈረንሳይ አፍሪካን ገድላለች፣ ጥሬ ሀብቷን ዘርፋለች መሳሪያ ቀብላም ጦርነት እንዳይበርድ የወንድማማቾች ደም የእርስ በርስ ጦርነቱን እዚያ እሷ አፋፍማለች ይላል። የፈረንሳይ መንግሥት ከዚህ የተለየ ፖለቲካ በአፍሪካ ያራምዳል የሚለውን አስተያየታቸውን ፕሬዚዳንት ፍራንሷ ኦላንድ በቅርቡ ፓሪስ ላይ ተናግረዋል። የፈረንሳይ መንግስት የራሱን ጥቅም እዚያ ለማስከበር በአፍሪካ ውስጣዊ ችግሮች ውስጥ ጣልቃ ገብቶ አይበጠብጥም ስርዓቱን እዚያ ሊቀይር ብሎም የፈረንሳይ መንግስት እጁን እዛ አስገባም። ፈረንሳይ አፍሪካን ይረዳል። ይህን የምናደርገው ደግሞ አህጉሪቱ አፍሪካ ትልቅ የሰው ኃይልና ንብረት አላት ብለን ስለምናምን ብቻ ነው። ይህን ይበሉ እንጂ ፕሬዚዳንቱ፣ ብዙ ተመልካቾች እዚህ ተስማምተው እንደሚሉት ፈረንሳ በቀድሞ የቅኝ ግዛቶቿ ውስጥ አሁንም ቢሆን እዚያ ወርዳ ጥቅሟን በተለያዩ መንገዶች ታስከብራለች። ትምህርት ቤት ገብተው የሚማሩበትና አብዛኛው አፍሪካኖች የሚነጋገሩበት የሚግባቡበትም ቋንቋ አሁንም እንደ ድሮ ዘመን ፈረንሳኛ ነው። የመገበያያ ብራቸው ከዛ አልፎ ተቀማጭ ወርቃቸውን ሰብስቦ የሚያስተዳድረው ፓሪስ የተቀመጠው የፈረንሳይ ባንክ ነው። ትልቁ የነዳጅ ዘይቱ ኩባንያ ቶታል፣ ኦሬንጅ የተባለው የፈረንሳይ የቴሌኮሙኒኬሽን ድርጅት፣ ቦሌሪ የተባለው የሕንፃና የግንባታ ኩባንያ እነዚህ ሁሉ ከሌሎቹ ጋር ሚስተር ሽቴፋን ብሩን እዚህ በርሊን የውጭ ጉዳይ ሚኒስትሩን የሚያማክሩ ምሁር እንዳሉት የቀድሞውን የፈረንሳይ የቅኝ ግዛት አገሮችን አሁንም የሚቆጣጠሩ የኢኮኖሚ ዘርፎች ናቸው። የፖለቲካው ተጽዕኖም ከዚያ አለይም ሚስተር ስቴፋን ብሩነ ይ በእኔ እምነት ካለፉት ጊዜያት በጥቂቱም ቢሆን ትንሽ ቀንሰዋል። ያም ሆኖ ግን ግልጽ የሆኑ ነገሮችን አሁንም እዛ እናያለን። በደንብ የተደራጀና የተቀነባበረ ጥገኝነትና ግንኙነት በፓሪስና በቀድሞ የአፍሪካ ቅኝ ግዛቶች መካከል አሁንም እንዳሉ በዓይናችን እናያለን። ኤማልን ኮሎኒን የዩሬኒየም ንጥረ ነገር ከኒጀርና ከጋቡን ከአካዋ ከአይቮሪ ኮስት ከተቀሩት አገሮች ወርቅና አልማዝ እንዲሁም ሌሎች የማዕድን ሀብቶችን ታዛቢዎች እዚህ እንደሚሉት ፈረንሳይ ሰብስባ ወደ አገሯ ታስገባለች። ከዚሁ ጋር ወደ ዘጠኝ ሺህ የሚጠጉ የፈረንሳይ የጦር ሰራዊቶች ሽብርተኞችን ለመዋጋት እነሱ እንደሚሉት ወታደሮችን ለማሰልጠን በበርካታ አፍሪካ አገሮች ተሰማርተዋል። አሁን ደግሞ ከጊኒ ፕሬዝዳንትና ከእጩ ተወዳዳሪው ከኢማኑኤል ማክሮን ግንኙነታችንን ቀይር፣ እናቋርጥ የሚል ቃል ከእነሱ አፍ ተሰምተዋል። ኤማኑኤል ማክሮን ላ ኮሎኒዛሲዮን ፌ ፓርቲ ደ ል ሂስቷር ፍራንሴዝ ሴ ተን ክሪም፣ የቅኝ ግዛት ለመያዝ የተካሄደው ወረራ የማይረሳ አንደኛው አሳዛኝ ታሪካችን ነው። በሰው ልጆች ላይ ዚያ የተካሄደው ኢሰባዊ የአረሜኖችም ሥራ ነው። ይህን ሳንረሳ አስታውሰን የበደልናቸውንም ሰዎች ይቅርታም መጠየቅ ይኖርብናል አድፍጠው የሚጠብቁ ቻይናና አሜሪካን ቦታችንን ይቀሙናል የሚሉ የፓሪስ ሊቃን ስጋት ከዚያም ተሰምተዋል እንዲታሰብበትም እነሱ ጠይቀዋል ኢማኑኤል ማክሮን ደንግጠው የሰነዘሩትን አስተያየታቸውን ከዛ እንደተሰማው አሁን ስበዋል ይልማል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን Katama.